ሰላም ለናንተ ይሁን። ጋቢና ቪኦኤ ተጀመረ። ዛሬ በሳምንት ውስጥ ከሰማናቸው መሰናዶዎች መካከል የተወሰኑትን በድጋሚ እናስደምጣችኋለን። ሀብታሙ ዚዩ ማብሬያችሁ አመሻለሁ። በኢትዮጵያ የተለያዩ ቦታዎች የተከሰተውን የአንበጣ መንጋ ለመከላከል ወጣቶችም እገዛ ሲያደርጉ ሰንብተዋል። በትግራይ ክልል የሚገኙ ወጣቶችን ርብርብ ሙሉጌታ አጽብሃ እንዲህ አሰምተውን ነበር። በትግራይ ደቡባዊ ዞን የተከሰተው የአንበጣ መንጋ ለመከላከል ከሁለት ሳምንት በፊት ነበር የዘመተው። ንጉስ ኪዳኑ ይባላል፣ ብዙዎች ደግሞ ቺንጊ በሚል የቅጽል ስሙ ያውቁታል። አርሶ አደር የደከመበት አዝርዕቱ እንዳይባክን ሌትና ቀን እያገዝን እንገኛለን ብሏል። ሀገራችን ችግር ሁሌ ሲከሰት እንደዚህ በመጀመሪያ ነው የምንሰለፈው። እንደዚህ ና ሁሌም ያው ችግር በመጣ ቁጥር በብቻችን ላይ ከመድረስ በፊት አደጋ ከማድረስ በፊት እኛ እንትን እንላለን ማለት እና ይህ ደግሞ ያው የትግራይ ጉዳይ ስለሆነ የሕዝቦችን ጉዳይ ስለሆነ በጣም ችግሩ ደግሞ በጣም አፋጣኝ እንትን ላ ስለሚፈልግ

ቦታ ላይ የኬሚካል ርጭት እያካሄድን እንገኛለን፣ ብለዋል። ቀን ቀንቅና ያው አንበጣ በማባረር ነው። እንደዚህ ማሳውቅ የነዘር ውስጥ እንዳይገባ እያባረርን ነው በርጭት በሌሎች በሌሎች እቃዎች ማለት ነው። እና ማታ ላይ ደግሞ አንበጣውን የሚያድርበትን ቦታ ከታወቀ ተከታትለ ዝጋል። አንበጣ የሚያድርበት ቦታ ኬሚካል እንረጫለን ማለት ነው።

ድጋፍ ለሚያደርጉ ወጣቶች ከሚያስተባብሩ አንዱ ተክሊት ሀይላይ በበኩልም የአንበጣ መንጋው ብዛት ያለው በመሆኑም በአካባቢው በማደር ከአርሶ አደሩ ጎን ሆነን ነው እያገዘን የምንገኘው በማለት ገልጿል። የህዝብ ትብብሩ በዛብን፣ ካልሆነ አንስን ልን አንችልም። ኦልሞስት ከምንፈልገው በላይ እየመጣ ነው። ለዛም ትንሽ የኮኦርዲኔሽን ችግር ነበረን። የማስታወር ወዴት ቤት በኩል ወዴት መሄድ እንዳለበት አልተስተካከልን ነበር። አሁን ግን ተስተካክለዋል። ከሞራ ጫፍ ጀምሮ ነው እየመጣ ያለው። ስለዚህ ከምንፈልገው በላይ ነው። ስለዚህ የወጣቶቻችን ጉልበት አሰባስበን የቀን ፕሮግራም ቀንን የሚያስተባብር ወጣቶች እናዘጋጃለን። ዋናው ታርጌታችን ግን ያሉን እቃዎች እስከ ሃምሳ ሜትሮ መርጨት የሚችሉ እየሰራ እያዘጋጀን ነው። እነዚህን ይዘን ሁለት ሰዓት ማታ ጀምረን እስከ ጠዋት ሁለት ሰዓት የመድኃኒት ርጭቱን ለማድረግ በራሳችን አቅም ማድረግ አለብን ብለን ማንኛውም ነገር ከመጣ ደግሞ ያው ደስ ይለናል። ግን እሱን አስበን አንሰራም። ሀፍቶም ማሞ የተባለ ሌላ ወጣት በበኩሉም ከአራት ቀናት በፊት ነው ከሚኖርበት መቀለ ከተማ አንበጣ ወዳለበት የክልሉ ደቡባዊ ዞን የተጓዘው። አርሶ አደሩ እያገዝን ያለነው ለራሳችን ስንል ነው ብለዋል። አርሶ አደር ከተቸገረ የከተማው ነዋሪም ይቸገራል ሲል ተናግሯል። ገበሬው እየተጠቃ፣ እኛ ከተማ ቁጭ ካለ ትርጉም የለውም። አሁን አራተኛ ቀናት ትንሽም እንቆያለን ብለን ያስበናል። አንበጣ እስከሚወጣ ከሚወጣ ቀናም ሌሊት ነው። ሌሊት ስምንት ተኩል ተነሳል

ለህዝብ በነጻ አገልግሎት መስጠት የህልና ረፍት ይሰጣል ያለው ሀፍቶም፣ ብዙ ወጣቶች በዚህ ያንበጣ የመከላከል ስራ መሳተፍ ይፈልጋሉ፣ መንግስት ይሆን አቅም ያላቸው ተቋማት ቤተባበሩ መልካም ነው በማለት ገልጿል። ምርትአመቱ ያፈራውን ምርት ካላገኘ የከተማው ወጣዎችም ትርጉም የለው ተመጋጋቢ ስከሆነ ድረስ የግድ

ለመምጣት ግን ቢሆንም ምት ህብረተሰብ ነው ያለው እና እሱን ነገር ቢስተካከል ሁሌም መጥቶ አንበጣውን አባረን የተሻለ ምርት ልናገኝበት የምችል እድል ነው ያለን ብዬ አስባለች። ለዚውም እንደዘንድሮ ምርት አላየሁም። በጣም አምናመቀች ነበር በጣም እና ሁሉም ሰው አንድ የመጥቶ ተረባርበ አንበጣውን ለማባረር የግብ ለትግራይ አለን ምንላት በዚህ በዚህ ሁኔታ ነው ብዬ ነው ማስሮ ተስፋ ቆርጠ በነበሩበት ሰዓት አንተ ትኩስ ብሎ ስትሄዳቸው ማሳ ውስጥ ብቻቸው ቁመው አንድ ሰው ሁለት ሰው ብቻ ሙሉ ማታ አንበጣ እያባረረ አንተ ስትመጣበት የሚያሳየው ከፊቱ እንኳን ታገኘዋለ ሌላዊ ቅርና እና ወጣቱን ደግሞ እኛ አሁን አስበዋለን። ማታ ዘጠኝ ሰዓት ስምንት ተኩል ምናምን ተነስተን ነው ወደ ማታቸው ይደን ርጭት የምናደርገው አንበጣ ባረፈበት። እና ከምንም ነገር በላይ እኛ እዛ መገኘታችን በጣም ትልቅ ስራ እየተከናወነ ነው ነው። በዚህ ሁለት ቀኑ ትንሽ አንበጣ ወይም ከዛ ቀስሜት እያሳየ ነው እና እንዲወጣ ተባብረን ብናደርገው ብዬ አስባለሁ። በትግራይ ክልል የአንበጣ መንጋ በአራት ዞኖች የተዛመተ ሲሆን በዋናነት ግን በደቡባዊ ዞን በሚገኙ ወረዳዎች ነው። ሰፊ ስፋት ያለው የክልሉ የግብርናና ገጠር ልማት ቢሮም አብዛኞቹ ወጣቶች ሆነው ከዘጠና ሺህ በላይ ሕዝብ የአንበጣ መንጋ ወደ ተከሰተባቸው አካባቢዎች ለመከላከል ዘምተዋል በማለት አስታውቋል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም። እምቧ ቤተሰብ አዝናኝ የማህበራዊ መገናኛ ገጽ ነው። ገጹ ከወዳጆቹ በሚያሰባስበው ድጋፍ ደግሞ የተቸገሩትን ይረዳል፣ መልካም ተግባራትን ያከናውናል። እስካሁን ስላደረጋቸው ሰናይ ተግባራት ኤደን ገረመው እንዲህ አስቃኝታን ነበር። መቅደስ ወልደ ሚካኤል በአሁን ሰዓት የ26 ዓመት ወጣት ስትሆን የምትኖረው ከእናቷ ጋር በሚኖሩበት የኪራይ ቤት ውስጥ ነው። ከመቀሌ ዩኒቨርሲቲ በኮምፒውተር ሳይንስ ተመርቃ ስራ ጀምራ እየሰራች ሳለች የዛሬ ሁለት ዓመት በአንድ ክፉ ቀን የመኪና አደጋ አጋጠማት። ከዚያን ጊዜ ጀምሮም መቅደስ አልጋ ላይ ውላለች። ለሕክምናዋም እጅግ ብዙ ብር ስለተጠየቀች የሰዎችን እርዳታ ትሻለች። አሁን ታዲያ የእንቧ ቤተሰብ በተሰኘው የማህበራዊ ድረገጽ ላይ ትልቅ ተስፋ ጥላለች። ስራ ነበረኝ አንድ አመት ከምናምን ስራ ሰርቻለሁ። የግል ነው። አደጋ ውስጥ ሲደርስ ማለት አንገት ላይ ነው ጉዳት የደረሰው። ከዛ ያው ያው የነርቭ ሴዝ ነው ለ ከአንገት ሰታ ሻነት አይንቀሳቀስም። ያው ፍቃደኛ አልነበረም። ያው እኛም ከሱ ጋር መካሰት ስለማንችል ተጠናዋል በቤተሰቦች ያው ገንዘቡን በጣም በአጭር ጊዜ ያዋሳ ለህክምና የተባለውን ገንዘብ አሟልተናል ብለውኛል ለያሬች ሁለት ነጥብ ሁለት ሚሊየን ብለው የተዋጣው። ወደ ውጭ ብሄድ ነው የተሻለ የሚሆነው ረጅም ጊዜ እንዴት እንደሚሆን እንግዲህ ተነጋግረን ከተመሰረተ አንድ አመት ተኩል የሆነው የእንቧ ቤተሰብ የተሰኘው ገጽ ለመቅደስ ወልደ ሚካኤል ሁለት ነጥብ ሁለት ሚሊየን የኢትዮጵያ ብር አሰባስበው ለማሳከም በእንቅስቃሴ ላይ ሲሆን ከተመሰረተበት ጊዜ አንስቶም ለተለያዩ ጉዳዮች ገቢ እያሰባሰበ የሚገኘው ይሄ ቡድን እንዴት እንደተመሰረተ የቡድኑ መስራች የሆነው ያሬድ ነጋሽ እንዲህ ያስረዳል። የንቧ ቤተሰቡ እንግዲህ የተመሰረተው ፋሲካ አሁን ያለፈ ፋሲካ ሲሆን ከዛኛ ውስጥ የነበረ ላይ ለበዓል ለምን ለየት ያለ ነገር አናደርግም በሚል አይነት ተነሳተን አራት አቅመ ደካማ የሆኑ ቤተሰቦች አሉ እና አመት ባል ምንም ለቤተሰቦቻቸው ያቀ ማጣት የማይችሉ ለእነሱ ዶሮ፣ እንቁላል፣ ዘይት፣ ሽንኩርት የሚያቀርብ በአለፈው አመት የሚያቀርብ ቤተሰብ ነበረ፣ ንጽ ተስፋ የሚባል እነሱን ለምን እንዲሁም እንደዛ እናደርግም ስል በዛ ልጆች በሀሳቤ ተስማሙና በዛ ተሳተፍን። እንግዲህ በዛ አንድ ብለን ጀመርን ማለት ነው። የእንቧ ቤተሰብ አባላት የተለያዩ እንደ ጥሬ ሽንኩርት መብላት መደነስ የመሳሰሉ የሚያዝናኑ ፈተናዎችንና ውርርዶችን በማህበራዊ ሚዲያ ላይ በማቅረብ እስካሁን ድረስ አምስት ሚሊዮን የኢትዮጵያ ብር እንዳዋጡ የሚገልጸው ያሬድ ቡድኑ እንቧ የተሰኘውን ስሙን የሚያገኘው ከነዚህ ውርርዶች ነው ይላል። ስሙ ነው። አሁን ነው እንዴት እኛ ገንዘብ ስናሰባስብ በተለያዩ ጉዳዮች ያሰባሰዋል። ከንዝ በዚህ አጋጣሚ ከፋሲካ ከአሁን ድረስ ከታመሙ የተቸገሩ በአስገድዶ የመደፈር ጥቃት ለደረሰባቸው ቤተሰቦች በሙሉ የተለያዩ የብር መጠን አምስት ሚሊዮን ኢትዮጵያ ብር በተለያዩ ወገኖቻችን ይሳካመሳል። በዚህ አጭር ጊዜ እና ይህንን ገንዘብ ያሰባሰብ ነው እንዴት ነው ሊፈታ ዘና እያለን እየተዝናናን እየተጫወትን Bugün adresim ne? Sosyal medyan da melkan veriyor. Bugün fethel var. Öyle misali. Kan bir şey. Sosyal araya. Şimdi yere ise yapan. Şimdi çalın gibi yere gel. Ayrıca sert denen. Şimdi sosyal araya kazanma. Beni hayal ilerse kalın anlayan bir fethel ismi. Ben yorumu en burun. Ya burun eten iyi temmeri var. Veya sol kareyan gibi yere. Ve de bu ha. bu ha. Şimdi de ta. Ve iletim kuralı Böyle ሊገንሱ የተለያየ ነገር ይታዘጋል እና እነሱም እያንዳንዱ ነገር ባደረጉ ቁጥር በዚ ኢንስተግራም ግሩፕ ላይ እንደዚ አይነት መንገድ ነው እና አንዱ ቻሌንጅ በጉልበት አስር ጊዜ እና በጣም

የራሱ የሆነ ከባህልና ከማህበረሰብ ስነልቦና ጋር የማይጋጩ የመከባበር ህግ እንዳለው ገልጾ ከሃይማኖት ከፖለቲካና ጸያፍ ከሆኑ ከጾታ ንግግሮች የጸዳና ኢትዮጵያዊ ባህልንም ያገናዘበ ነው ይላል። እንግዲህ ምንድን ነው ያው ኢትዮጵያዊ እንደመሆናችን መጠን ባህላችን ያለቀጠ ስነስርዓት የሌለው ነገሮችን አናስተናግድም። ማንኛውም ሰው የሚታጠቅበት ወይም የሚቀበለው ቻሌንጅ የሚያዝናና የሚያስደስት እንጂ የሰውን ማንነት ዝቅ የሚያደርግ ባህልን የለቀቀ ማንም ኢትዮጵያዊነታችንን እኛን የሚያንቋሽሽ አይነት ነገሮችን አናስተናግድም። ለምሳሌ በዚህ በኳራንቲን ጊዜ የተለያዩ የውጭ ሀገር ዘፋኞች ወይም መራፈሮች ሰዎችን በማስደመጥ ምናምን አይነት ነገር ይሳትፋሉ። እኛ እንደዚህ አይነት ነገር አናደርግም፣ አንሳተፍም። ኢትዮጵያዊነታችን ኢትዮጵያዊ ጨዋ ኢትዮጵያዊነታችን የጠበቀ ከከበረ አይነት ስነስርዓት በሆነ እየተዝናናን እየተደሰትን የምናሳልፈው በዚህ ቻሌንጅ ላይ ለመሳተፍ ማንኛውም ሰው ይሳትፋል። አዲስ ገሚም ሆነ ነባርም ማንኛውም ሰው ይሳትፋል። ባይደሞ በቻሌንጅ ብቻ ሳይሆን የተለያዩ ነገሮች ጨረታ ይቀርባል። ለምሳሌ ፍቅር እስከ መቃብር የሚለው መጽሐፍ ለጨረታ ቀርቧል።

በቃ ትርጉም ያለውን በቤት ውስጥ ያለውን ቅርብ ጣጥቶ ያጫርታሉ እና መጽሐፎች ይጫረፋሉ፣ ስዕሎች ይጫርታሉ። በንደዛ በንደዛ ነው እና በጥሩ ሁኔታ ይሄዱ ይመስላል። ዚት አሁን ወደ ሀያ ሺህ ሰባት መቶ የሚሆን እንግዲህ በሜቶ ላይ ተከታታዮች አሉ። ምን እየገቡ የሚሳተፉ ናቸው። በአንድ ጊዜ ከአራት መቶ እስከ አንድ ሺህ አንድ መቶ እስከ አንድ ሺህ ሁለት መቶ የሚሆን እንደ ቀኑ ይለያያል የሚሳተፋሉ በብዛት ደረጃ እንግዲህ ወደ ሀያ ሺህ ሰባት መቶ ደርሰናል። እንግዲህ በሜንበር ደረጃ እንዳልኩት መዝገበን ዘሌ ዘሌ ከዚ ከዚህ የሚለውን የሜምበርሽፕ ክል ያሉትን አናቀም ግን በተከታታይነት ወደ ሀያ ሺህ ሰባት መቶ የሚሆኑ አባላቶች አሉ። እምቧ ቤተሰብ በተለይም ታዋቂ ግለሰቦችን እየጋበዘ በማሳተፍ ተለቅ ያለ ገቢ የሚያሰባስብ ሲሆን እስካሁን ድረስም እነ ሀናን ታሪቅ ትዕግስት ግርማ፣ እፀሕይወት አበበ፣ ብፅዓት ስዩም፣ ፋሲል ደሞዝና ሌሎችም አንጋፋና ዝነኛ ሰዎች በቡድኑ ላይ ለፈተናዎች በመቅረብ ትልልቅ ገንዘቦች እንዲዋጡ ማገዛቸውን ያሬድ አጫውተኛል። ሲያጠቃልልም ማህበራዊ ሚዲያው በአግባቡ ጥቅም ላይ ከዋለ ትልቅ አገልግሎት የሚሰጥ መሳሪያ ነው ሲልም ገልጿል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ ጣና ሽልማት ማህበራዊ መገናኛዎችን ለበጎ ተግባራት የሚያዋሉ ወጣቶችን ለማበረታታትና ክብር ለመስጠት የተቋቋመ ሽልማት ነው። በሳምንቱ መገባደጃ ላይ ከመስራቹ ደምሳ ያለው ጋር አጠር ያለ ቆይታ አድርገን ነበረ። እሺ፣ አመሰግናለሁ። እንግዲህ እንደሚታወቀው የኢትዮጵያ የማህበራዊ ሚዲያ አጠቃቀማችን ገና ጀማሪ እንደመሆናችን መጠን በተለይ የሌላው ዓለም ርቆን ያሄደበት ዘመን ላይ ደርሰናል እና የማህበራዊ ሚዲያ አጠቃቀማችን ግን በአንድ በኩል መጥፎ ጎኑ የሚታይበት ስለነበረ በተለይ የስነ ምግባር ጉድለቶችን ባየን ጊዜ ከሞራል ከሰብና ከታሪክ ያፈነገጡ ሁኔታዎችን፣ ምስሎችን፣ ጽሁፎችን ባየ ጊዜ ለምን ወደ መልካም ነገር የሚሰሩ ፖስት የሚያደርጉ ፎቶግራፍ የሚለጥፉ ተንቀሳቃሽ ምስል የሚለቁ እውቅና ብንሰጥ ወደ ወጥነት ወደ በጎ ነገር እንዲመለስ ብናደርግ፣ አንድ ፕላትፎርም ቀርጠን ጣና ሶሻል ሚዲያ ዋድ የሚል የሽልማት ዝግጅት አዘጋጀን። ዋናው ዓላማችን የኢትዮጵያ ማህበራዊ ሚዲያ አጠቃቀም ወደ መልካም ጎን እንዲመጣ ከማሰብ ነው። ሽልማቱ የሚሰጥባቸው ዘርፎች የትኞቹ ናቸው? አሸናፊዎችስ በምን መልኩ ነው የሚለዩት? እንግዲህ ዘንድሮ ለአራተኛ ጊዜ የምናዘጋጀው ሲሆን ከዚህ በፊት የመጀመሪያው አስር ዘርፍ ቀጥሎ በአስራ ስድስት በሶስተኛ ደግሞ በሀያ አንድ ዘርፎች እውቅናና ሽልማት ሰጠናል። በፈጣን ወቅታዊ ሚዛናዊ መረጃ ዘርፍ፣ በጤና መረጃ ዘርፍ፣ በሳይንስና ቴክኖሎጂ ዘርፍ፣ በታሪክ ዘርፍ ጣና ሐይቅና አካባቢ ልማት ዘርፍ እንዲሁም ሌሎች ዘርፎች፣ በርካታ ዘርፎች ያሉት የሽልማት ዝግጅት ነው የነበረው። በዚህ ዓመት ግን ዓለም ላይ የተከሰተው የኮቪድ አስራ ዘጠኝ ወይም ኮሮና በሽታን ምክንያት በማድረግ ትኩረት ለጤና ትኩረት ለጣና በሚል ዘርፎችን በመቀነስ በአምስት ዘርፎች እውቅና እንሰጣለን። በተለይ በጤናው መረጃ ዘርፍ ላይ በአምስት ዘርፎች ሲሆኑ አንደኛው ደግሞ በጣና ሐይቅ ላይ በተከሰተው የመጠያ አረም እንዲሁም ብዝሃነቱ ላይ ታሪኩ ላይ ማህበራዊ ሚዲያን በመጠቀም መልካም ጎን ለማህበረሰቡ መረጃን በፍጥነት በማስረግ እንዲሁም ተንሸራሻሪ ወይም ተራማጅ ሀሳቦችን የሚያቀርቡትን እውቅናና ሽልማትን የሚሰጥ ነው። ጣና ሽልማትን የመሰሉ መዘጋጀታቸው በተለይ ለወጣቶች የሚኖሩ ፋይዳ ምንድን ነው ትላለ? እንግዲህ ወጣቶች እንደሚታወቀው የሀገር ተረካሚዎች ናቸው እና ሁሉም ወጣት በተለይ የኢትዮጵያዊነትን ባህል፣ ታሪክ፣ ትውፊት በጠበቀ መልኩ ማህበራዊ ሚዲያውን በመጠቀም ያለውን እውቀቱን ለሚቀጥለው ትውልድ ማሸጋገር አለበት ብለን እኛም እንደ ዓላማ እንደ ግብ የምንቆጠረው ጊዜ ላይ ነው የደረሰው እና በተለይ የኢትዮጵያ ወጣቶች ማህበራዊ አጠቃቀማቸውን ለበጎ ተግባር፣ ለአእምሮ ማበልፈጊያ፣ ለሰብአዊነት፣ ለኢትዮጵያዊነት የዜጎችን ማንነት በስነ ምግባርና በስርዓት እንዲቀረጹ በማድረግ ለማህበረሰቡ የአእምሮ ልማት አስተዋጽኦ እንዲያደርግ ማስቻል አለብን ብለን እናስባለን። እንግዲህ ደምስ በተለይ በአማራ ክልል ውስጥ በቀደመ የአማተር ኪነ ጥበብ እንቅስቃሴ ትታወቃለህ። ከጣና ሽልማት ባሻገር ደግሞ የቴዲ አፍሮ ማር እስከ ጧፍን በመሰሉ የቪዲዮ ስራዎች ውስጥ በአስተባባሪነት ሰርተሃል። የተለያዩ ሽልማቶችን ያሸነፉ አጫጭር ፊልሞችንም እንደምታሰናዳ አውቃለሁ። ከአመታት ተሞክረው አንጻር ልዩ ተሰጥኦ ያላቸውን ወጣቶች ለማበረታታት በቂ መድረኮች ተዘጋጅተዋል ብለህ ታስባለህ? አመሰግናለሁ። እንግዲህ ገና ታዳጊ አገር ነው። በተለይ በደሀ ሀገራት ያለን ህዝቦች እንደመሆናችን መጠን የሚመለከታቸው አካላት በተለይ የመንግስት አካላት፣ የአፍሪካ ዩኒየን፣ ሌሎች እርዳታ ወይም የሚሰጡ አካላት በተለይ ወጣቶች ላይ መሰራት አለበት። ተሰጥኦ ያላቸው ወጣቶችን እንዲያድጉ፣ እንዲበለጽጉ ሀሳባቸውን በነጻነት አንሸራሽረው ትውልድን በሚታደግ መልኩ መስራት የሚጠበቅባቸው ብዙ ሀሳብ ያላቸው ወጣቶች አሉ። ያን ሀሳብ የሚደግፍ የሚያበረታታ የመንግስት ተቋማት ሊኖር ይገባል የሚል ሀሳብ አለኝ። ለምሳሌ የፈጠራ ችሎት ያላቸው ሀሳብ የሚያመነጩ ወጣቶችን የሚደግፍ ተቋም መመስረት አለበት የሚል ሀሳብ አለን። ያም በሀሳብ ብቻ ሳይሆን በገንዘብ በማተሪያል፣ እንዲሁም ሌሎች ሪሶርሶችን በመስጠት በምርምር እንዲሰሩ የሚያደርግ ተቋም መፈጠር አለበት የሚል ሀሳብ አለን። እንግዲህ ምናልባት ቅድም ወደኋላ ልመለስ እና የጣና ሶሻል ሚዲያ አዋርድ የዳኝነት ጥያቄ ጠይቀኝ ነበረ እና ይሄ ጥያቄ ምንድን ነው? መጀመሪያ እጩዎቹ ሲመረጡ ህዝብ ነው የሚመርጣቸው። ህዝቡ ጣና ሶሻል ሚዲያ አዋርድ ወይም በአማርኛ ጣና ሽልማት የሚል የፌስቡክ ገጽ አለን። በዛ ላይ በዚህ አመት ትኩረታችን ይሄ ስለሆነ ማንን ታደንቃላችሁ? ማንን ትወዳላችሁ? ማን እውቅና ቢሰጠው ትፈልጋላችሁ? ብለን በኤሌክትሮኒክስ ሚዲያው ቅስቀሳ እናደርጋለን፣ በመጽሔቱ በቪዲዮ እንዲሁም በሶሻል ሚዲያ ውስጥ በሁሉም አውታሮች እንቀሰቀሳለን። እጩዎቹን ይጠቁሙናል። ዳኞች፣ አስር ዳኞች አሉ በኢትዮጵያ ውስጥ የማይተዋወቁ ነገር ግን ትልቅ ፕሮፌሽን ውስጥ ያሉ የዩኒቨርሲቲ ምሁራን፣ የኮሚኒኬሽን ባለሙያዎች፣ ጋዜጠኝነትና የ የኪነ ጥበብ ባለሙያዎች እንዲሁም ሌሎች በዳኝነት ስራ እየሰሩ ናቸው። እኒህ ዳኞች የተጠቆሙባቸውን እጩዎች ሊንክ በመግባት በአመት ውስጥ ምን መረጃ አጋርተዋል፣ በጎነቱ ምን ይመስላል እንዲሁም ደግሞ ፎቶግራፉን ይጠቀማሉ፣ ግን ለታሪኩም ይጽፋሉ። የሚያስቀምጠው ጽሁፍ ወይም ፎቶግራፍ ምንጭ አለ ወይ እና ሌሎችም መፍሰርቱን በማካተት ከስልሳ ፐርሰንት ይወስዳሉ። አርባ ፐርሰንት ደግሞ የኤስኤምኤስ የሰባ አንድ አርባ ሰባት ቴክስት ላይ በማድረግ ህዝቡ ይመርጣል ማለት ነው። ሁለቱ ተደምሮ ውጤት በመስጠት የዓመቱ በተለያየ ዘርፍ ዕውቅናና ሽልማት ይሰጣል ማለት ነው። የጣና ሽልማት የመጪ ዘመን ግብ ምንድን ነው? ልንደርስበት ይገባል ስለምትሉት ህልም እስቲ አመሰግናለሁ እንግዲህ የጣና ማህበራዊ ሚዲያ ወደ ተቋም እንዲሸጋገር ህልም አለን። ማህበራዊ ሚዲያ አጠቃቀም በታዳጊዎች ትምህርት ቤት ላይም በትምህርት ስርዓት ውስጥ እንዲካተት ትምህርትና ስልጠና እንዲሰጥ ትልቅ ፍላጎት አለን። የኢትዮጵያ ባህል፣ ታሪክ፣ ትፊት ለመጪ ትውልድና ለዓለም ለማስተዋወቅ ትልቅ ሚና እንዲኖረው ፍላጎት አለን። የወጣቶች የስራ እድል ፈጠራና ተያያዥ አላማ ለማስፈጸም የማሰረጫ ዘይቤ አድርጎ ለመጠቀም የተለያዩ ቴክኖሎጂ የሚሰሩ ወጣቶችን የሚያሰባስቡ ተቋም እንዲሆን ትልቅ ግብ እና አላማ አለ። በጣም አመሰግናለሁ። ደምሳያሌው ስለ ጣና ሽልማት ለአድማጮች ስላብራራህልን በጣም አመሰግናለሁ። መልካም ምሽት ይሁንልህ። እኛም እንግዲህ ሚዲያው ላይ በእናንተ ፕሮግራም ላይ ለማህበረሰቡ መረጃው እንዲደርስ ስለጋብዛችሁን በጣና ሽልማት ስም ከልብ እናመሰግናለን። ናይጄሪያውያን ወጣቶች በሳምንቱ መጀመሪያ ላይ ወደ ጎዳናዎች ወጥተው ተቃውሞ አሰምተዋል። በምህፃሩ ሳርስ ተብሎ የሚጠራው ጸረ ዘረፋ ልዩ ኃይልን በሰብአዊ መብት ጥሰትም ከሰዋል። የቲሞቲ አቢዞን ዘገባ ስመኝሽ ቆየ ታሰማናለች። በፈረንጆቹ አቆጣጠር በ2017 ጥቅምት ወር አንዱን ምሽት በናይጄሪያ ዝርፊያን ለመከላከል በተቋቋመ ልዩ የፖሊስ ኃይል አባላትና በዜጎች መካከል አለመግባባት ሲፈጠር ካሉ ኪንግስሌ በመዝናኛ ቦታ እየተዝናና ነበር። በተፈጠረው ግርግር ኪንግስሌይ ግራ እግሩን በጥይት ተመቶ በመቁሰሉ ዶክተሮች እግሩ እንዲቆረጥ አደረጉ። ኪንግስሌ ለደረሰበት አደጋ ያለምንም ካሳ በግሉ በሺዎች የሚቆጠር ዶላር አውጥቶ መታከሙንና የፖሊስ ባለስልጣናት በጊዜው የነበረውን ተኩስ ድንገተኛ አደጋ በማለታቸው ጥይቱን የተኮሰበት የፖሊስ ባልደረባ ስራውን መቀጠሉን ይናገራል። በዚህ ደረጃ ጉዳት አድርሶብኝ ምንም ሳይደረግ ሲቀር እሱም ባልደረቦቹም ከዚህ በላይ እንዲያደርጉ ማበረታታት ነው። ኮባኒ የተሰኘው የናይጄሪያ ታዋቂ የራፕ አቀንቃኝም ሳርስ ተብሎ የሚጠራው ልዩ የፖሊስ ኃይል የጭካኔ ሰለባ ነው። ኮባኒ በዚህ ዓመት ብቻ ሶስት ጊዜ በግፍ መታሰሩን፣ መደብደቡንና የኃይል ጥቃት እንደደረሰበት ያስረዳል። መጀመሪያ ስልኬንና ኢሜሌን መፈተሽ ጀምረ። ከዛ የባንክ ሂሳቤን አየና አካውንትህ ውስጥ ገንዘብ አለኝ አለ። እኔ ደግሞ አካውንቴ ውስጥ ገንዘብ ካለ ያንተ አይደለም አልኩት። እንደገና በጥፊ መታኝ። ኮባኔ በአሁኑ ሰዓት ሳርስ የተሰኘውን የፖሊስ ልዩ አካል ለማጋለጥ የሚረዳ የደረሰበትን ጥቃት የሚገልጽ አንድ ሙዚቃ እያዘጋጀ ነው። በሳርስ የደረሰውን ጨምሮ የፖሊስ የጭካኔ ተግባራት በናይጄሪያ ለአመታት ሲብሰለሰል የቆየ ጉዳይ ነው። ከሁለት ሳምንት በፊት የጀመረው ተቃውሞ የተነሳው ግን የልዩ ፖሊስ ቡድኑ አካል የሆኑ ፖሊሶች በደረሰበት ጥቃት የሞተን ግለሰብ መኪና ይዘው ሲሄዱ የሚያሳይ ቪዲዮ ከተለቀቀ በኋላ ነው። ቪዲዮ በመላው ናይጄሪያ ነቀፌታ ከማስነሳቱ በተጨማሪ ታዋቂ ግለሰቦችና የሙዚቃ አቀንቃኞች በመላው ሀገሪቱ ያሉትን በሺዎች የሚቆጠሩ ተቃዋሚዎች ተቀላቅለው የፖሊስ አካሉ እንዲበተን ጥያቄ ሲያቀርቡ ቆይተዋል። በተለያዩ ከተሞች ለቀናት የተካሄደውን ተቃውሞ ተከትሎም የፖሊስ ባለስልጣናት ልዩ አካሉ እንዲፈርስ ውሳኔ ያስተላለፉ። ውሳኔውን የናይጄሪያ አቃቤ ሕግ የሆኑት መሐመድ አደም ለህዝብ ሲያሳውቁ እንዲህ ነበር ያሉት ኢትስ ሂርባይ ዳይሬክትድ አስ ፎሎስ ዋን የህዝብን ጥያቄ ለመመለስ ከህዝብ ጋር እንደ ቆመ የፖሊስ አካል የሚከተለው ውሳኔ ተላልፏል። ሳርስ በመባል የሚታወቀው ዝርፊያን ለመከላከል የተቋቋመው ልዩ ኃይል ከዚህ በኋላ ተበትኗል። ባለሥልጣናቱ እንዳሉት የተበተኑት የልዩ ፖሊስ አባላት በተለያዩ የፖሊስ አካላት ውስጥ እንዲመደቡ ይደረጋል። እንደ ኮባኔ ያሉት ሰዎች ግን ይህን ውሳኔ በጥብቅ ይቃወማሉ። ጉዳዩ እነሱን ከማስቆም ከማገድ፣ ወይም ጨርሰው ኃይሉን ከመበተን በላይ ነው። ይሄ ከሥነ ልቦናችን ጋር ይገናኛል። አስተሳሰባችን መቀየር አለበት። ኦሳይ ኦጂጎ፣ አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተከራካሪ ቡድን የናይጄሪያ ተወካይ ዳይሬክተር ናቸው። እንደ እሳቸው አባባል የልዩ ፖሊስ ኃይሉ መበተን ሙሉ የሚሆነው ጥቃቱን የፈጸሙት አካላት ለፍትህ ሲቀርቡ ነው። ሳርስ እንዲበተን ስንጠይቅ እያወራን ያለነው ነው በሳርስ አባላት ስለደረሰው ጥቃት ነው። ስለዚህ ጥቃት ማድረሳቸው በፖሊስ የተረጋገጠባቸው እና ዜጎች የጠቆሟቸው ፖሊሶች ለፍርድ መቅረብ አለባቸው። የናይጄሪያ ባለስልጣናት የተበተኑትን ፖሊሶች አዲስ ምደባና የስርዓት መሻሻል የሚከታተል በህዝብ ተወካዮች የሚመራ አማካሪ ኮሚቴ ለማዋቀር ቃል ገብተዋል። የፕሬዝዳንቱ ቢሮም በሳርስ አባላት ጥቃት ለደረሰባቸው የስነልቦና ክትትል እንዲደረግላቸው ቢፈቅድም፣ ለጊዜው ግን ተቃዋሚዎች በናይጄሪያ መንገዶች ላይ ድምጻቸውን ማሰማት ቀጥለዋል። አብረን ስላመሸን ደስ ብሎናል። በአዲስ ሳምንት በአዳዲስ ዘገባዎች እንገናኛለን። መልካም ምሽት።